የደቡብ ሱዳን ባለስልጣናት ከጋምቤላ ክልል ታፍኖ የተወሰዱ ህጻናት በአስቸኳይ እንዲመለሱ እንዲያደርጉ የአውሮፓ ህብረት ጥሪ ያቀረበ ከሁለት መቶ በላይ ንጹሐን ዜጎች ከደቡብ ሱዳን በመጡ የሙርሌ ጎሳ ታጣቂዎች የተገደሉበት ሁኔታም ማነጋገሩን ቀጥሏል። እስክንድር ፍሬው አጠር ያለ ዘገባ ከአዲስ አበባ አድርሶናል። የአውሮፓ ህብረት ዛሬ ባወጣው በዚሁ መግለጫ በጋምቤላ ክልል ጂካዋ አካባቢ በተፈጸመው ግድያ የተሰማውን ሐዘን ለተጎጂዎቹ ቤተሰቦች ገልጿል። በዚሁ ጥቃት ከሁለት መቶ በላይ ዜጎች መገደላቸውን፣ ከአንድ መቶ በላይ ህጻናትም ተጠልፈው መወሰዳቸውን ህብረቱ አስታውሷል። እነዚህ ህጻናት እንዲመለሱ እንዲያደርጉም ለደቡብ ሱዳን ባለስልጣናት ጥሪ አስተላልፏል። ባለስልጣናቱ ድርጊቱን የፈጸሙትን ወገኖች ተጠያቂ እንዲያደርጉ አሳስቧል። የተፈጸመውን ጥቃትም በጎረቤት ደቡብ ሱዳን ካለው አለመረጋጋት ጋር ነው ያገናኘው። ጥቃቱ በደቡብ ሱዳን ዘላቂነት ያለው ሰላም ፍትህና የህግ የበላይነት ማረጋገጥ እንደሚገባ ያሳየ አሳዛኝ ማስታወሻ ነው ብሏል። በጋምቤላ ክልል ባኝዋክና ኑዌር ዞኖች በሚገኙት ወረዳዎች የተፈጸመው ጥቃት ማነጋገሩን ቀጥሏል። ሙኩይ ጆሮ፣ ጃካውና ላሬ በሚባሉት በእነዚሁ ወረዳዎች ውስጥ ባሉት አስራ ሶስት ቀበሌዎች ነው ጥቃቱ የተፈጸመው። ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች ጥቃት ፈጽመው ህጻናትን ጠልፈውና ከብቶች መርተው እስኪሄዱ እንዴት አልተደረሰባቸው ቸውም የሚሉ አስተያየቶችን ብቅ እያሉ ነው። ጥቃቱ የከፋው የመከላከያ ሰራዊት በፍጥነት ባለመድረሱና የጋምቤላ ልዩ ኃይልና የፖሊስ ኃይል ትጥቅ እንዲፈታ በመደረጉ እንደሆነ እየተናገሩም አልጠፉም። ሪፖርተር ጋዜጣ በዛሬው እትሙ የጠቀሳቸው የጋምቤላ ክልል ርዕሰ መስተዳደር ጋትሉዋክ ቱት ይህንን አስተያየት ሙሉ በሙሉ አላስተባበሉም። ጥቃቱ የተፈጸመባቸው አካባቢዎች የመንገድ መሰረተ ልማት እንደሌላቸው ያስታወሱት ርዕሰ መስተዳድሩ የመከላከያ ሰራዊታችን መጠነኛ መዘግየት ነበረበት ብለዋል። በጋምቤላ ክልል በሚገኙት የኖዌርና የአኝዋክ ብሔረሰቦች መካከል የእርስ በርስ ግጭት እንደነበር የጋዜጣው ዘገባ አስታውሷል። ይህንን ችግር ለመፍታት በፌዴራልና በክልል መንግስታት ከተወሰዱ እርምጃዎች የመጀመሪያውም ልዩ ኃይሉን ትጥቅ ማስፈታት እንደነበር፣ የፖሊስ ኃይሉን በተመሳሳይ ትጥቅ እንዲፈታ መደረጉን አስታውሷል። ለዚህ ምክንያቱም ለግጭቱ መባባስ በልዩ ኃይሉ ውስጥ የሚገኙ የኑዌርና የአኝዋክ ተወላጆች አስተዋጽኦ አለበት የሚል እንደሆነ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ